ሰላም፣ ጤና ይስጥልኝ እንደምናላችሁ። ይህ በኢትዮጵያ አድቬንቲስት ዓለም አቀፍ ሬዲዮ የተስፋ ድምፅ የሚቀርብላችሁ የጤና ፕሮግራም ነው። እኔ አንተነህ ያለው እባላለሁ፣ ከባሮሲያ ምሽን ሚኒስትሪ። ዛሬ በተለየ ሁኔታ ስለ ጤና እንነጋገራለን። በያላችሁበት ሁላችሁም እግዚአብሔር ጸጋና ሰላም፣ ጤንነት ሁሉ እንዲበጸላችሁ ለመናገር እፈልጋለሁ። ወደ ፕሮግራማችን ከመሄዳችን በፊት አጭር ጸሎት እናርግና እንጀምር። በሰማያት ያለህ እግዚአብሔር አምላካችን አባታችን፣ ስለ ሰጠህን ሰላም፣ ስለ ሰጠህን ተስፋ፣ ስለ ሰጠህን ጤንነት፣ ስላበዛህልን በረከት፣ ኃጢአት በበዛበት ጸጋ አብልጦ ስለ በዛ፣ ዛሬም እኛ ልጆችን ለዚህ ቀን ስላደረስከን ጌታ ሆይ፣ ከእጆችህ በረከቶችን ሁሉ ስለ ሰጠህን፣ ስላልነፈከን እናመሰግናለን። ዛሬም ጌታ ሆይ እኔና ወገኖቼ በዚህ ፕሮግራም ላይ ቃልህን ስናጠና ሳለ እግዚአብሔር አምላክ እውነትን ታውቃላችሁ እውነትም አርነት ያወጣችኋል እንዳልከን ዛሬ እውነትን አውቀን አርነት እንድንወጣ ይህንን ቃልህን ከላይ ከጸባዖት እንድትልክልን እንጸልያለን። የሚያዳምጡት ወገኖቻችንን በያሉበት የአንተ መንፈስ ከእነርሱ ጋር እንዲሆን እንጸልያለን። አንተ ከኛ ጋር ሁን፣ በጌታ በኢየሱስ ስም አሜን። መጽሐፍ ቅዱሳችን ስለ ጤና ብዙ የሚናገረው ነገር አለ። መጽሐፍ ቅዱስ እና ጤና፣ ይህ የእግዚአብሔር ዓላማ መሆኑ በመጽሐፍ ቅዱስ ውስጥ ብዙ ጊዜ ይነገራል። እና ኤርሚያስ ሰላሳ ሶስት ቁጥር ስድስት ላይ እንደዚህ ይላል። ኤርሚያስ ሰላሳ ሶስት ቁጥር ስድስት ላይ እነሆ ፈውስንና መድኃኒትን አመጣላት አለሁ እፈውሳቸውም አለሁ የሰላምንና የእውነትን ብዛት እገልጥላችኋለሁ ይላል የእግዚአብሔር ቃል። ይህ የተስፋ ድምፅ ነው። እነሆ ፈውስንና መድኃኒትን አመጣላታለሁ ይላል፣ እፈውሳቸውም አለሁ የሰላምንና የእውነትን ብዛት እገልጥላችኋለሁ ይላል የእግዚአብሔር ቃል። እዚህ ላይ ቀጥታ በእንግሊዝኛው ትርጉም ስንመለከት ምን ይላለኝ? እነሆ ይላል ጤናንና ፈውስን አመጣለሁ፣ እፈውሳቸውም አለሁ ይላል። ከዛም የተትረፈረፈ ሰላምና እውነትን እገልጥላችኋለሁ የሚል ቃል አለው። እግዚአብሔር እዚህ ቃል ላይ ሲናገር እነሆ ፈውስንና ጤናን አመጣላችኋለሁ፣ ፈውስላችኋለሁ፣ የሰላምና የእውነትን ብዛት እገልጥላችኋለሁ ይላል። ስለዚህ እግዚአብሔር ቃል ሲናገር እውነት ሲገለጽ ሰላም ይመጣል። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል የሚል ቃል አለን። ስለዚህ እውነትን በማወቅ ጤንነትን ማግኘት ይቻላል። እውነትን በማወቅ ሰላም ማግኘት ይቻላል። ጤና ካለ ሰላም አለ፣ ጤና ከሌለ ሰላም የለም። እዚህ ላይም ቃሉ ሰፋ አድርገን ስናየው የሚናገረው ይህንን ነው። ጤናና ፈውስን አመጣላችሁ ፈውሳችኋለሁ ይላል። ስለዚህ እኔና እናንተ የሰው ልጅ የሚፈወስበት ሁኔታ ላይ ነው ማለት ነው አሁን ያለው ወይም ደግሞ እግዚአብሔር ሊፈውሰን ጤንነትን ሊሰጠን ይፈልጋል ማለት ነው። ኤርሚያስ 33 የትንቢት መጽሐፍ ነው። ግን ይሄ እውነት ይሄ ፈውስና ጤንነት የሚመጣው እንዴት ነው? እግዚአብሔር እውነትን ሲገልጥልን ነው። ብዙ ስለ ጤና የሚነገሩ አባባሎች አሉ። ብዙ ስለ ጤና የሚባሉ አባባሎች አሉ። ብዙ የተሳሳቱ የጤና ትርጉሞች አሉ። ስለዚህ ጤና ማለት ምን ማለት ነው? እግዚአብሔር ዛሬ በ በዚህ በኤርሚያስ 33 ስድስት ላይ እውነትን እገልጥላችኋለሁ ያለው ስለ ጤና ምንድን ነው? ይህንን ነው ዛሬ ልናየው የምፈልገውና ጤና ማለት ምን ማለት ነው? እንግዲህ እውነትን አውቀን አርነት እንድንወጣ፣ እውነትን አውቀን ጤንነት እንድናገኝ። ምክንያቱም ይህ የእግዚአብሔር ዓላማ ነው። የእግዚአብሔር ዓላማም ስለሆነ ምን አለ? እፈውሳችኋለሁ፣ ጤንነትን እሰጣችኋለሁ አይላለኝ እግዚአብሔር። ስለዚህ ጤና ማለት ምን ማለት ነው? አንዳንድ ከተጻፉት ጽሁፎች ላይ ስለ ጤና ሳነብ ያገኘው ትል ንገራችሁ ጤና ማለት ይላል ከበሽታና ከጉዳት ነጻ መሆን፣ ከበሽታና ከጉዳት ነጻ መሆን ጥሩ የሆነ አካላዊ ሁኔታና ሁለንተናዊ ደህንነት ማለት ነው። አሁን ብዙ ጊዜ በእኛ በሀገራችንም በባህላችን ጤና ሲባል ተሎ የሚታወሰን ምንድን ነው? የአካል ጉዳት የደረሰ የሌለው ወይም በሽታ ያልተያዘን የሚል ነገር ነው። አዎ ትክክል ነው። ስለዚህ አንድ ሰው አካላዊና የስ የአንድ ሰው የአካላዊና አእምሯዊ ሁኔታ የሚወስድ ማለት ነው። ጤንነት ዝም ብሎ አካላዊ ብቻ ሊሆን አይችልም። ሁለንተናዊ ደህንነትን ሁለንተናዊ ጤንነትን የያዘ መሆን አለበት። ጤና ማለት ከበሽታ ብቻ ወይም ከጉዳት ነጻ መሆን ብቻ አይደለም። ጤና ወይም ሄልዝ የሚለው የእንግሊዝኛ ቃል የመጣው ሐለን ከሚል ቃል ሲሆን ትርጉሙም ሁለንተናዊ ሙሉ ደህንነት መልካም ድምፅ የሚያስተጋባ ወይም ሁኔታን የሚያስተጋባ ማለት ነው። አያችሁ። ስለዚህ አሁን እግዚአብሔር ቅድም ሲናገረን ጤናን አመጣለሁ እፈውሳችኋለሁ ይልና የእውነትና የተተፈረፈ የእውነትና የሰላምን እገልጥላችኋለሁ ይላል። ስለዚህ አሁን ጤና ሁለንተናዊ ሙሉ ደህንነት፣ አካላዊ ብቻ አይደለም። ዴራም የሚያጠቃለው ነገር አለ። መልካም ድምፅ ማለት ነው። በየትኛውም የሰውነታችን የህይወታችን የህዋሳቶቻችን ክፍል መልካም ድምፅ ያለው ጥሩ የሆነ ሁኔታ ላይ የሚገኝ ማለት ነው ጤና ማለት ስለዚህ ጤና ሁለንተናዊን ነገር ያጠቃለለ ነው በ1946 ዓለም አቀፋዊ ኮንፈረንስ በኒውዮርክ ተደርጎ የጤና ትርጉም ሲናገሩ ምን አሉ ስለዚህ ይላሉ ጤና ማለት ፍጹም የሆነ አካላዊ አእምሮአዊና ማኅበራዊ ሁኔታ እንዲያው ዝም ብሎ በሽታና አካለ ጎደልነት አለመኖር ብቻ አይደለም ይላል። አያችሁ ጤንነት አሁን ከበሽታ ከአካለ ጎደልነት ያለፈ ነው። በሽታ የለም የሌለበት ሁኔታ ብቻ ሳይሆን አካለ ጎደልነት የሌለበት ብቻ ሳይሆን ከዛም ያለፈ አእምሯዊ ጤንነትን የያዘ መሆን አለበት። ከዛም ባለፈ ደግሞ ማህበራዊ ሁኔታንም የሚያካትት መሆን አለበት። ስለዚህ እግዚአብሔር አምላክ ለእኛ አካላዊ ሁኔታ አእምሮዊ ሁኔታ፣ ማህበራዊ ሁኔታ ግድ ይለዋል። ለዚህም ነው ምን አለ እፈውሳችኋለሁ። እፈውሳለሁ እኮ አላለም። ቃሉ ራሱ ስታነቡት እፈውሳችኋለሁ ነው የሚለው። ጤናን አመጣላችኋለሁ፣ እፈውሳችኋለሁ ይላል። እንደ ህዝብ፣ እንደ ማህበረሰብ ነው እግዚአብሔር እኔና እናንተን እየተናገረ ያለው። አዎ እግዚአብሔር የአንድ ሰው ግለሰብ የጤና ሁኔታን ግድ ይለዋል። ከዚያም አልፎ ደግሞ የዛ ግለሰብ የጤና ሁኔታ የቤተሰቡን የጤና ሁኔታ ይወክላል። ለዚህም እግዚአብሔር ጤንነትን አመጣላችኋለሁ በብዛት ነው የሚናገርን። ስለዚህ እነዚህ በኒውዮርክ ኮንፈረንስ ላይ በተደረገው ስብሰባ ላይ የተነገረው ነገር በጣም ከመጽሐፍ ቅዱስ ጋር የሚሄድ ነገር ነው። አካላዊን የሚያጠቃልል አእምሯዊን የሚያጠቃልል ማህበራዊ ሁኔታን የሚያጠቃልል ጤንነት ማለት ሌላ ቦታ ላይ ደግሞ ምን ይላል? በሽታ ያለ መኖር ብቻ ሳይሆን አሁን ቅድም ይሄንን ነገር ተናግረናል። እንደው በሽታና አካለ ጎደልነት ብቻ የሌለው ሳይሆን አእምሯዊ ጤንነትም ያስፈልጋል። አንድ ሰው ጤነኛ ነው ለመባል አእምሯዊ ጤንነት ያስፈልገዋል፣ ማህበራዊ ጤንነት ያስፈልገዋል። ከዛ ባሻገር ደግሞ የአንድ ሰው ጤናማ ነው የሚባለው ጤና ነው የሚባለው ደግሞ ከበሽታና ሌሎች ችግሮች ቶሎ የማገገም ወይም የመታደስ ችሎታ ያለው ማለት ነው ይላል። አይገርማችሁም? በሽታ የሌለበት ሁኔታ አይደለም አካ እሱም ብቻ አይደለም እሱንም ቢያጠቃልልም አካለ ጎደልነት የሌለበት ብቻ እሱንም ቢያጠቃልልም፣ ከዛም ባሻገር አንድ ሰው ጤናማ ነው ሊባል የሚችለው ይላል በሽታ ሲይዘው ከዚህ በሽታ ቶሎ የማገገም ብቃት፣ ቶሎ ራሱን የማደስ ኃይል ሲኖረው ነው ይላል። ምክንያቱም አንድ ሰው ውስጡ ችግር ካለበት ጤናማ ካልሆነ ያ ሰው በሽታ ሲይዘው ያ በሽታ ከእሱ ጋር ለረጅም ጊዜ መቆየት አቅም ይኖረዋል። ግን ጤናማ የሆነ ሰው በሽታ ሲይዘው ከዛ በሽታና ከሌሎች ችግሮች ተሎ የሚያገግም ቶሎ እራሱን የሚያድስ ቶሎ ሰውነቱ ወደ ጤናማነት የሚመለስ ከሆነ ያ ሰው ጤናማ ነው ይባላል። ምክንያቱም ሰውነቱ ውስጡ አልተበላሸም እንደማለት ነው። ስለዚህ ጤናን ትርጉሙን አሁን አየን። አጋለ ጎደሉነት ብቻ አለመኖር አይደለም፣ በሽታ አለመኖሩ ብቻ አይደለም። ሁለንተናዊ ደህንነት። ይሄ ሁለንተናዊ ደህንነት የሚለው አካላዊ አእምሯዊ፣ ማህበራዊ ጤንነትን ሁሉ የሚያጠቃልል ነው ጤና። ከዛም አልፎ አንድ ሰው በሽታት ይዞ ቶሎ የሚያገግም ከሆነ ከችግሩ ቶሎ የሚላቀቅ ከሆነ ቶሎ ራሱን የሚያድስ ከሆነ ያ ሰው ጤናማ ነው የሚል ትርጉም ይኖራል። እና ጠቅለል ያለ ስለ ጤና ያለው አመለካከት ይህ መሆን አለበት። ስለዚህ እግዚአብሔር ለእኔና ለእናንተ አካላዊ ጤንነት ግድ ይለዋል። እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ይላል እግዚአብሔር። የመንፈስ ቅዱስ ማደሪያ ደግሞ የኔና የናንተ ሰውነት ነው። ይሄ አካላችን ነው። አእምሯዊ ጤንነት ያስፈልገናል። ባል በአእምሯችሁ መታደስ ተለወጡ ይላል ጳውሎስ። እግዚአብሔር ያስተሳሰብ ለውጥ አእምሯዊ ለውጥ እንድናመጣ ይፈልጋል። ስለዚህ እግዚአብሔር ከእኔና ከእናንተ ሊፈውሰን ጤናን ሊሰጠን ሲፈልግ እንደው ከሽባነት ከአይነ ስውርነት ከአካለ ጎዶልነት ከልብ በሽታ፣ ከካንሰር፣ ከኩላሊት ብቻ አይደለም። ነገር ግን ከአስተሳሰብ ጤንነትም እግዚአብሔር ሊሰጠን ይፈልጋል። ማህበራዊ ጤንነት እግዚአብሔር ሊሰጠን ይፈልጋል። ስለዚህ ጤና በመጽሐፍ ቅዱስ ሲታይ ከዚህ አንጻር ነው የሚታየው። ሶስት አይነት የጤና ሁኔታዎች አሉ። ሶስት አይነት የጤና ሁኔታዎች አሉ። እነዚህ የጤና ሁኔታዎች ጠቅሻቸዋለሁ። እስቲ አሁን ደግሞ ነጣጥለን እንመልከታቸው። የመጀመሪያው አካላዊ ነው። ሁለተኛው አእምሮዊ ነው። ሶስተኛው መንፈሳዊ ጤንነት ነው። አንድ ሰው ጤናማ ነው የሚባለው እነዚህን ሁሉ ሲያካትት ነው። አካላዊ ጤንነት ኑሮት አመለካከቱ ግን መጥፎ ከሆነ ጤናማ ሊሆን አይችልም። አካላዊ ጤንነት ኑሮት አእምሮ ምጡቅ ብሩህ ሆኖ የፈለገውን የትምህርት ደረጃ ቢያደርስ ነገር ግን እግዚአብሔርን ማያውቅ ከሆነ ያ ሰው ጤናማ ሊሆን አይችልም። ስለዚህ ሶስት አይነት እነዚህ የጤና ሁኔታዎች የእኔና የእናንተን ህይወት ይወክላሉ። አካላዊ፣ አእምሯዊ፣ መንፈሳዊ ጤንነት። እስኪ ነጣጥለን እንያቸው። አካላዊ ጤንነት የሚባለው ምንድን ነው? አካላዊ ጤንነት የሚባለው ለሰው ልጅ አካላዊ ጤንነት ማለት ጥሩ የሆነ ጤናማ ሰውነት ያለው ሲሆን ይህም ጤንነት ይላል። እንግዲህ አካላዊ ጤንነት የሚባለው ጥሩ የሆነ ጤናማ ሰውነት ያለው ማለት ነው። ጤናማ ሰውነት ያለው ይህ ጤንነት መምጣት ያለበት ይላሉ ሳይንቲስቶች፣ ተመራማሪዎች። ይህ ጥሩ የሆነ ጤናማ ሰውነት መምጣት ያለበት አካላዊ እንቅስቃሴ ሲኖር፣ ጥሩ የሆነ የአመጋገብ ዘይቤ ሲኖር፣ እረፍት ሲኖር፣ አንድ ሰው አካላዊ ጤንነቱን ማግኘት ይችላል ማለት ነው። ስለዚህ አሁን ተመልከቱ፣ አካላዊ ጤንነት ሁኔታ አለው፣ እንዴት ማምጣት እንዳለበት ጤናማ ሰውነት አንድ ሰውም እንዲኖረው ከፈለገ አካላዊ እንቅስቃሴ የሚያደርግ ከሆነ ሰውነቱ የሚንቀሳቀስ ከሆነ የሚሰራ ከሆነ እነዚህ ጡንቻዎቻችሁ እነዚህ መስሎቹ ለተፈጠሩበት ዓላማ የሚውሉ ከሆነ ማድረግ ያለበትን የሚያደርግ ከሆነ በአካላዊ ጤንነቱን ማግኘት ይችላል። እሱ ብቻ አይደለም፣ የአም ጥሩ የሆነ የአመጋገብ ዘይቤ ካለ ሌላኛው ደግሞ ተመጣጣኝ እረፍት የሚያደርግ ከሆነ አንድ ሰው አካላዊ ጤንነት የሚባለውን ሊያገኝ ይችላል ቅድም ስንናገር አይታቸዋል ፍጹም የሆነ አካላዊ ነው የሚለው ስለዚህ አካላዊ ጤንነት የሚባለው ይሄ ነው እንቅስቃሴ የሚያደርግ ጥሩ በሆነ አመጋገብ ራሱን የሚመግብና እረፍት የሚያደርግ በዚህ አካላዊ ጤንነትን ማግኘት ይቻላል በቀን ውስጥ የተሰጠንን በቀን ውስጥ መስራት ያለብንን ስራ በብቃት የምንወጣ ከሆነ ሰውነታችን የሚንቀሳቀስ ከሆነ ይሄ አካላዊ ጤንነት ነው ይባላል። አካላዊ ጤንነትን ደግሞ እንዴት እናገኛለን? እንቅስቃሴ በማድረግ ጥሩ የሆነ የአመጋገብ ዘይቤ እና እረፍት አማካኝነት አንድ ሰው አካላዊ ጤንነቱን ሊያገኝ ይችላል። አሁን ተመልከቱ ሶስቱን ነገሮች እንያቸው። አንደኛው አካላዊ እንቅስቃሴ ነው። አካላዊ እንቅስቃሴ የማያደርግ ሰው ከሆነ ሽባ ነው ሊሆን የሚችለው አንድ ሰው ወይም ደግሞ መስራት ያለበትን ላይ ሰራ ይችል ቶሎ ቶሎ ሊደክመው ይችላል። በቀን ውስጥ ማድረግ ያለበትን ላላያደርግ ያደርግ ይችላል። ዝም ብሎ ቁጭ ሚል ከሆነ ጡንቻዎቹ ተሳስረው ቁጭ የሚል ከሆነ የማይፍታቱ የማይንቀሳቀሱ ከሆነ ያ ሰው አካላዊ ጤንነት ሊኖረው አይችልም። ትንሽ እርምጃ ተራምዶ መድከም፣ ትንሽ ይሮጥ ብሎ መድከም እነዚህ እነዚህ አካላዊ እንቅስቃሴ አለማድረግ የአንድን ሰው አካላዊ ጤንነት ሁኔታ ይገድበዋል። የአመጋገብ ዘይቤ ለሰውነታችን የሚያስፈልግ ለጡንቻዎቻችን፣ ለሴሎቻችን፣ ለሕዋሳቶቻችን የሚያስፈልገውን ምግብ መስጠት ከቻለን መገንባት እንችላለን። ጥሩ የሆነ አካላዊ ማንነትን መገንባት እንችላለን። ይሄ ግልጽ ነው። ሌላኛው እረፍት ነው። ለአካላዊ ጤንነት ወሳኙ እረፍት ነው። ረፍት የማያደረግ ከሆነ ይሄ ሰውነት ሀያአራት ሰዓት እንደ ማሽን ሊሰራ አይችልም። ራሱን መጠገን አለበት። በቂ የሆነ ረፍት ሊኖረው ይገባል። ካወጣው ኢነርጂ ካወጣው በቀን ውስጥ ካወጣው ሀይል አስፈላጊውን የሆነ ረፍት የማያደርግ ከሆነ ያ አካላችን ጤንነት እየቀነሰ እየቀነሰ ከጊዜ ወደ ጊዜ ይሄዳል ማለት ነው። ስለዚህ አካላዊ ጤንነት የሚባለው ይሄ ነው። አእምሯዊ ጤንነት የሚባለውስ አእምሯዊ ጤንነት የሚያመለክተው ይላሉ የሰዎችን የመስማት፣ የማየት፣ የማስታወስ፣ የመረዳት፣ የማሰብ ችሎታና የስሜታችንን ጤንነት የሚያጠቃልል ነው ይላል። አእምሮዊ ጤንነት አእምሮዊ ጤንነት የሚያመላክተው የሰዎችን የመስማት፣ የማየት፣ የማስታወስ የመረዳት፣ የማሰብ ችሎታን፣ ስሜታችንን ሁሉ የሚያጠቃል ነው። ስለዚህ ይህ አእምሮ ያካተተው ሁለንተናዊ ጤንነት ማለት የአንድን ሰው ብቃት፣ ክህሎት ከፍ ወደ ማድረግ አቅጣጫ የሚወስድ ወይም የሚያወጣ መሆን አለበት ማለት ነው። አያቸው አእምሮዊ ጤንነታችን አሁን ይህንና የእናንተ አእምሮዊ ጤንነት የሚወሰነው በምንሰማው፣ በምናየው፣ በምናስበውና በስሜታችን ላይ የተመረኮዘ ነው ማለት ነው። የአእምሮ ጤንነት፣ የምሰማው መጥፎ ነገር ከሆነ፣ ሁል ጊዜ የማየው መጥፎ ነገር ከሆነ፣ የማስበው መጥፎ ነገር ከሆነ፣ ስሜቴ ጤናማ ሊሆን አይችልም። አእምሮዬ ጤናማ ሊሆን አይችልም። ቅድም ተናግረናል። በአእምሮችሁ መታደስ ተለወጡ እንጂ ይላል ጳውሎስ። ምን ማለቱ ነው? የምሰማው መልካም ነገር ከሆነ፣ የማየው መልካም ነገር ከሆነ፣ የማስበው መልካም ነገር ከሆነ መልካም የሆነ አእምሮ ጤንነት አለኝ ማለት ነው። ስለዚህ ይህ አእምሮን ያካተተ ሁለንተናዊ ጤንነት የአንድን ሰው ብቃት፣ ክህሎት ከፍ ወደ ማድረግ ደረጃ ከጊዜ ወደ ጊዜ እያደገ እየጎለበተ ሊሄድ የሚችል መሆን አለበት ማለት ነው። አንድ ሰው አእምሮ የዛሬ አስር ዓመት እንደነበረው ዛሬ ላይ ሊሆን አይገባም። ማደግ አለበት። አእምሮአችን ወሰን የለውም። የአእምሮ ጤንነታችን ደግሞ የሚወስነው ማሳደግ ካለብን የምንሰማው መምረጥ አለብን፣ የምናየው መምረጥ አለብን፣ የምናስበው መምረጥ አለብን። ይህንን ሁሉ የሚያጠቃልል ነው አእምሮዊ ጤንነት። ስለዚህ ቅድም እንዳልኩት ጥሩ የሆነ አካል እንቅስቃሴ እያደረግኩ ተመጣጠነ ምግብ እየበላው እረፍት እያደረግኩ ጥሩ የሆነ አካላዊ አቋም ተቋም ቢኖረኝ ተክለ ሰውነት ቢኖረኝ፣ ነገር ግን የምሰማው መጥፎ ነገር ከሆነ የማየው መጥፎ ነገር የማስበው መጥፎ ነገር ከሆነ ሙሉ ጤንነት ሊኖረኝ አይገባም፣ አይችልም። ዛሬ የምንሰማቸው ብዙ ነገሮች አሉ። የምንሰማው መምረጥ አለብን። የምንሰማው አእምሯችን ውስጥ ይቀመጣል። የምናየው ብዙ ነገር አለ። እኔና እናንተን የሚበርስ የምናስባቸው ብዙ ነገሮች አሉ። ለነገሩ የምናስባቸውን የምናስባቸው ነገር የምንሰማቸውና ከምናያቸው ጋር የተያዙ ናቸው። ይህንን ሁሉ እኔና እናንተ መምረጥ ስለዚህ አእምሯዊ ጤንነት በእጅጉን ያስፈለገ በተለይ አሁን በማህበረሰባችን አእምሯዊ ጤንነት ሊኖረን መልካሙን ነገር መስማት አለብን። መልካሙን ነገር ማየት አለብን። መልካሙን ነገር ማሰብ አለብን። በዚህ የተነሳ ጥሩ የሆነ አእምሯዊ ጤንነት ይኖረናል ማለት ነው። ስለዚህ ይህ አእምሯዊ ጤንነት ይባላል። በችካጎ የሚገኝ አንድ የጤና ሴንተር ስለ ሁለንተናዊ ደህንነት የሚለውን ከአእምሯዊ ጤንነት ጋር እንደሚገናኝ ጥናቶች አመላክታሉ ይላል። ይህ በህይወት ዘመናችን የሚመጣ የእድገት ሂደት አካላዊ፣ አእምሯዊ፣ ስሜታዊ፣ ማህበራዊ መንፈሳዊና አካባቢያዊ ደህንነት ነው ብሎ ይናገራል። ሁለንተናዊ ደህንነት ከአእምሮዊ ጤንነት ጋር ይገናኛል። ምክንያቱም አእምሮአችን ነው ሰውነታችንን የሚያዘው። እንቅስቃሴ ለማድረግ አእምሮአችን ሊያዝ ይገባል። ጥሩ አመጋገብ ዘይቤ ለመመገብ ለሰውነታችን የሚያስፈልገው ለመምረጥ አእምሮችን ማሰብ አለበት። የጤንነታችን ሁኔታ በአጠቃላይ እንደውም የሚያተኩረው አእምሯችን ጤንነት ሁኔታ ላይ ነው። ይህ ይላል በህይወት ዘመናችን የሚመጣ የዕድገት ነው የዕድገት ሂደት ነው አእምሯዊ ጤንነት። እሱም አእምሯዊ ጤንነታችን ከአካላዊ ጋር ይገናኛል። ከስሜታዊ፣ ማህበራዊ መንፈሳዊና አካባቢያዊ ደህንነት ጋር የተቆራኘ ነው። አዎ ጥሩ አእምሮ ያለው ሰው ጤናማ አእምሮ ያለው ሰው ስሜቱን የሚቆጣጠር ነው የሚሆነው። ጥሩ አእምሮ ያለው ይህንን የአካሉን ሁኔታ በትክክለኛው መንገድ ሊይዝ የሚችል ሰው ነው መሆን ያለበት። ጥሩ አእምሮ ያለው መንፈሳዊ ሰው ሊሆን ይችላል። የአካባቢያዊ ደህንነትም በእሱ ላይ የተደገፈ ይሆናል ማለት ነው። ስለዚህ አእምሯዊ ጤንነት ከሁሉም ከሌላው በተለየ ሁኔታ ለእኛ ያስፈልገናል ማለት ነው። አእምሯዊ ጤንነት ማለት አንድ ሰው በስሜት እና በጸባይ የተስተካከለ ደረጃ ሲደርስ ለውጥ ሲያመጣ ውጤት ሲያመጣ ማለት ነው ይላል። አያችሁ፣ አእምሯዊ ጤንነት ከስሜቶቻችን ጋር የተያያዘ ነው። አእምሯዊ ጤንነት ማለት ስሜቱን የሚቆጣጠር ሰው ጸባዩ እየተስተካከለ እየተስተካከለ የሚል ለውጥ የሚያመጣ ሰው ሲሆን ያ ሰው አእምሯዊ ጤንነት አለው ማለት ነው። ስሜቱን ግን የማይቆጣጠር እንደፈለገ የሚኖር በስሜቱ ላይ ምንም አይነት ኃላፊነት የሌለው ሰው ሲሆን፣ ጸባዩ ደግሞ እየተስተካከለ የማይሄድ ከሆነ እያደገ ሲሄድ አሁን አንድ ሰው ከሕፃንነቱ ጀምሮ ትልቅ እስኪሆን ድረስ አካሉ ያድጋል። አጥንቶቹ ያድጋሉ፣ ጥንቻዎቹ ያድጋሉ። ሁሉም የማያድግ ነገር የለም በሰውነታችን ክፍል ውስጥ። እንደዚሁ ደግሞ አእምሮአችንም ማደግ አለበት። ስሜታችን ከጊዜ ወደ ጊዜ እያደገ በእኔና በእናንተ ቁጥጥር በአእምሮችን ቁጥጥር ውስጥ ሊሆን ይገባል። አእምሮዊ ጤንነት ሲኖር ብቻ ነው አንድ ሰው ስሜቱን ሊቆጣጠር የሚችለው። ጸባይ እየተስተካከለ ሲሄድ ክፉ ወደ መልካም እየተቀየረ ሲሄድ እነዚህ ሁሉ የአእምሮን ጤንነት ይወስናሉ ብለው ይናገራሉ። የአእምሮአችን ሁኔታ የምናስበውን፣ የምንሰማውን፣ የምናደርገውን ምርጫችን ላይ ተጽዕኖ ያመጣል። ለአካላዊ ጤንነቴ መምረጥ ያለው አእምሮ መምረጥ ያለበት። የአእምሮአችን ሁኔታ የምናስበውን ላይ ተጽዕኖ ያመጣል። አእምሮአችን ጤናማ ከሆነ ቅድም እንዳልኩት የምናስበው ጤናማ ይሆናል። አእምሮአችን ጤናማ ከሆነ የምንሰማውን መርጠን እንሰማለን። አእምሮአችን ጤናማ ከሆነ ድርጊታችን የምናደርገው መልካም ይሆናል ማለት ምርጫችን ላይ ተጽዕኖ ያመጣል ማለት ነው። በየትኛውም የህይወት ደረጃ ከልጅነት እስከ ጎልማሳነት የአእምሮአችን ጤንነት በጣም አስፈላጊ ነው። በየትኛውም የኑሮ ደረጃ ከልጅነት እስከ ጎልማሳነት የአእምሮአችን ጤንነት በጣም አስፈላጊ ነው። መጽሐፍ ቅዱስ ላይ ታስታውስ እንደሆን ያዕቆብ ልጆቹን ሊባርክ ሲል ዮሴፍ አባቱ እንዳረጀ አውቆ እጁን ሲያቀያይር ያዕቆብ ግን አውቆ ነበር። በዚያ በእርጅናው የአይምሮው የአስተሳሰቡ ሁኔታ አልደከመም ነበር። መጽሐፍ ቅዱስ ስለ ሙሴ ሲናገር በመቶ ሀያ ዓመቱ አይኑም አልደበዘዘም፣ አልደከመም ነበር ይላል። ምን ማለት ነው? በየትኛውም የእድሜ ክልል የአእምሯችን ሁኔታ እያደገ እያደገ እያደገ ይሄዳል። ዛሬ በስልሳና በሰባ ዓመታቸው አገር የሚያስተዳድሩ ሰዎች አሉ። አእምሯቸው አድጎ አድጎ አርጅተው እንኳን ሀገር መምራት የሚያስችል ብቃት ያለው አእምሮ ነው እግዚአብሔር ለእኔና ለእናንተ የሰጠን። ስለዚህ የአእምሯችን ሁኔታ ሊወሰን አይገባም። ጤንነቱ ገደብ የለው። ከልጅነት እስከ ጎልማሳነት እያደገ የሚሄድ መሆን አለበት። ካሌብን ታስታውሱ እንደሆን በመጽሐፍ ቅዱስ በሰማንያ ዓመቱ ምናምን ብሎ ተናገረ። እንደ አርባ ዓመቴ እወጣለሁ፣ ገባለሁ፣ እዋጋለሁ ይላል። ምን ማለት መዋጋት ብቻ አይደለም። ጉልበተው፣ ጥንካሬው፣ አካላዊ ጥንካሬው ብቻ ሳይሆን አርባ ዓመት ሳስብ የነበረው የጦር ስትራቴጂ ዛሬም ሰማንያ ዓመቱ ነው። እኛ አስባለሁ አለ። አእምሮ እያደገ ነበር የሚሄዱ ። ስለዚህ የአእምሯችን ሁኔታ የምናስበውን፣ የሚሰማንን፣ የምናደርገውን ምርጫችን ላይ ተጽዕኖ ያመጣል። መጥፎ አእምሯችን ከተበረዘ የምንሰማው መጥፎ ከሆነ የምናስበው መጥፎ ይሆናል፣ የምናደርገው መጥፎ ይሆናል፣ ምርጫችን መጥፎ ይሆናል። ስለዚህ ለአካላዊም ለመንፈሳዊም ለሁለንተናዊ ጤንነት አእምሯችን ወሳኝ ቦታን ይይዛል። ሶስተኛው መንፈሳዊ ጤንነት ነው። መንፈሳዊ ጤንነት ነው። መንፈሳዊ ጤንነት ማለት ምን ማለት ነው? ከመንፈስ ከእግዚአብሔር የሆነ ማለት ነው። መንፈሳዊ ጤንነት የሚባለው በገላትያ በገላትያ ምዕራፍ አምስት ላይ የእግዚአብሔር ቃል አስቀምጦታል። የመንፈስ ፍሬ ግን ይላል ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው ይላል። መንፈሳዊ ጤንነት ፍቅር ነው። ክርስቶስ በምድር ላይ ሳለ ሲናገር የእግዚአብሔር ሕጎች በሁለት ተጠቃለዋል ይላል። እግዚአብሔር አምላክህን በፍጹም ልብ በፍጹም አሳብህ ውደድ፣ ባልንጀራህን እንደ ራስህ ውደድ ይላል ይኔና የእናንተ መንፈሳዊ ጤንነት የሚወሰነው በፍቅር ነው። መሰረቱ ፍቅር ብቻ ነው። አንድ ሰው አካላዊ ጤንነት ኑሮት፣ አእምሯዊ ጤንነት ኑሮት፣ ነገር ግን ፍቅር ከሌለው ጳውሎስ እንደሚናገረው ፍቅር ግን ከሌለኝ እንደሚጮኽ ጸናጽል ነኝ አለ። ከንቱ ነኝ፣ ባዶ ነኝ፣ ምንም የለኝም አለ። አእምሮ ጨረቃን እስከ ማምጠቅ ድረስ ሊደርስ ይችላል። አእምሮ አሉ ዛሬ ታይተው የዛሬ 10 ዓመት 15 ዓመት ታይተው የማይታወቁ ቴክኖሎጂዎችን አምጥቶ ሊሆን ይችላል። ወይም ደግሞ አካሉ ሲሰራ ቢውልና ቢያድር የማይደግመው ከጊዜ ወደ ጊዜ እየጠነከረ የሚሄድ ሊሆን ይችላል። ነገር ግን ፍቅር ግን ከሌለው መንፈሳዊ ጤና ሶስተኛ ዮሐንስ ላይ ዮሐንስ ለጋይዮስ መልእክት ሲልክ እንዲህ አለ። ወዳጄ ሆይ አለ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህ እና ጤና እንዲኖርህ ጸል እዚህ ላይ እየተናገረ ያለው ለጋይዮስ ዮሐንስ እየተናገረ ያለው ወዳጅ፣ ነፍስህ እንደሚከናወን መንፈሳዊ ሕይወትህ እንደሚያድግ ሁሉ ይለዋል። መንፈሳዊ ሕይወትህ እንደሚያድግ ሁሉ ጤና እንዲኖርህ ጸልይላል። ከሁሉ በላይ የምመኝልህ ይሄ